ተቃዋሚው የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ከገዢው ፓርቲ ጋር እየተካሄደ ያለውን ድርድር መነሻ ያደረገ የአመራሩ ዝግ ውስጥ ገብቷል። ሊቀመንበሩ ዶክተር ጫኔ ከበደና ሌሎቹ ተደራዳሪዎች የፓርቲውን አቋም እያንጸባረቁ ባለመሆናቸው በብሔራዊ ምክር ቤቱ ስብሰባ ከኃላፊነት ዝቅ መደረጋቸውን አዲስ እንደተመረጡ የተናገሩ አመራሮች ገልጠዋል። የብሔራዊ ምክር ቤቱ ስብሰባ ሕገወጥ መሆኑን የገለጹት ዶክተር ጫኔ ከበደ በበኩላቸው አሁንም የፓርቲ ሊቀመንበር መሆናቸውንና ጉዳዩን ወደ ፍርድ ቤት እንደሚወስዱት ነው የተናገሩት። እስክንድር ፍሬው ዝርዝሩን ልኮልናል። የውዝግቡ መነሻ ጥቅምት 12 2010 ተካሄደ የተባለው የኢዴፓ ብሔራዊ ምክር ቤት ስብሰባ ነው። በዚህ ስብሰባ ላይ ከተነሱት ነጥቦች አንዱ በድርድሩ ላይ እየተሳተፉ ያሉት አመራሮች ጉዳይ መሆኑ ተገልጿል። ተቃዋሚዎች ከኢህአዴግ ጋር እያካሄዱት ባለው ድርድር የኢዴፓ ዋነኛ ተደራዳሪዎች የፓርቲው ዋነኛ አመራሮች ናቸው። በድርድሩ ላይ የተሳተፉ ያሉት እነዚህ አመራሮች የፓርቲውን አቋም እያንጸባረቁ አይደለም፣ ፓርቲውን ሳያማክሩም ውሳኔዎችን ይወስናሉ የሚል ሂስ ነው። በጥቅምት አስራ ሁለቱ የብሔራዊ ምክር ቤት ስብሰባ መቅረቡ የተገለጸው ከፓርቲው ተደራዳሪዎች አንዱ የስራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ በአደራዳሪነት ጭምር መሳተፋቸውም ተገቢ እንዳልሆነ መነሳቱ ተገልጿል። አቶ ዋሲሁም በዚህ ድርድር ተቀዳሚ ረዳት ዋና የድርድር መሪ መሆናቸው ይታወቃል። ይህንን መነሻ በማድረግም የአመራር አባላት የማሟያ ምርጫና የኃላፊነት ሽግሽግ መደረጉን በፓርቲው አርማና ማህተም የተጻፈ ደብዳቤ ጠቁሟል። በዚህም መሰረት አንደኛ ዶክተር ጫኔ ከበደ ከፓርቲው ሊቀመንበርነት ወርደው በስራ አስፈጻሚ ኮሚቴ አባልነት እንዲያገለግሉ፣ ሁለተኛ ዶክተር ባንተይገይታ ምራት ከስራ አስፈጻሚ ኮሚቴ አባልነታቸው ተነስተው በብሔራዊ ምክር ቤት አባልነት እንዲያገለግሉ፣ እንደዚሁም አቶ ዋሲሁን ተስፋዬ ከስራ አስፈጻሚ ኮሚቴ አባልነት ተነስተው በብሔራዊ ምክር ቤት አባልነት እንዲያገለግሉ መወሰኑን ደብዳቤው አመልክቷል። በምትካቸውም አቶ አዳነ ታደሰ ሊቀመንበር፣ ወይዘሪት ጽጌ ጥባቡ ደግሞ ምክትል ሊቀመንበር ሆነው መመረጣቸውን ጠቅሷል። በዚህ ስብሰባ ሊቀመንበር ሆነው የተመረጡት አቶ አዳነ ታደሰ ስብሰባውም ሆነ አካሄዱ ህገ ደንብን የተከተለ እንደሆነ ይናገራሉ። የተወሰነውን ውሳኔ በፓርቲው ዲስፕሊን ይቀበሉታል ብለን ነው። ምክንያቱም ስራ አስፈጻሚው ብሔራዊ ምክር ቤቱ ሲፈልግ ይሾማል ካልፈለገ ደግሞ ከኃላፊነት ያወርዳል። ይሄ የብሔራዊ ምክር ቤቱ ውሳኔ ነው። ብሔራዊ ምክር ቤቱ አታስፈልጉኝም፣ የፓርቲን ጥቅም አታስጠብቁም ብሎ ካሰበ ሶስት አመራሮችን ከኃላፊነት ዝቅ ማድረግ አይደለም ዘጠኛችንንም ከኃላፊነት ማውረድ ይችላል። ስለዚህ ይሄን የስልጣን አካል አክብሮ አምኖ መንቀሳቀስ ነው። ግን በግላቸው ይሄ ውሳኔ አይገዛንም ብለው የሚቀጥሉ ከሆነ የፓርቲው የግለሰብ መብት ከምንም በላይ ያከብራል። የግለሰብ መብታቸው ነው መጠቀም ይችላሉ ብለንም እናስባለን። ስንት ለስንት? በእውነት አብላጫ ድምጽ ነው ብሔራዊ ምክር ቤት ይሄን ውሳኔ ያሳለፈው በዛን ቀን በተደረገው ስብሰባ። መቼ ማለት ነው? በ12 በ12 የተደረገው ጥቅምት 12 ማለት ነው። 17 የማዕከላዊ ኮሚቴ አባሎች ናቸው የተገኙት። ከ17ቱ 12ቱ ውሳኔውን ተቀብሏል። ደግፈዋል ደግፈዋል፣ ሶስቱ ተቃውመዋል፣ ሁለቱ ድምጸ ተአቅቦ አድርገዋል። ስለዚህ በዚህ አይነት መልኩ ዴሞክራሲያዊ መንገድ በጠመቀ መንገድ ነው ውሳኔው የተላለፈው። እነዚህ አሁን ውሳኔው የሚመለከታቸው አመራሮቻችሁ ነበሩ በዛ ስብሰባ ላይ? አዎ ምክትል ፕሬዝዳንቱና ጥናትና ምርምር ኃላፊው በስብሰባው ላይ ተገኝተው ነበር። ምክትል ፕሬዝዳንቱ እንደውም የእለቱን የብሔራዊ ምክር ቤት ስብሰባ በአግባቡ ከፍቶ ነበር። ይሄንን ውሳኔም ተቀብለው ቃለ ጉባኤ ላይ ፈርመው ነው ፓርቲውን በሊቀመንበርነት ሲመሩ የቆዩት ዶክተር ጫኔ ከበደ ግን አሁንም በዚሁ ኃላፊነት እንደ ቀጠሉ መሆኑን ተናግረዋል። የተካሄደው የብሔራዊ ምክር ቤት ስብሰባም ሕገ ወጥ ነው ብለዋል። ምክር ቤት ሲሰበሰብ ፕሬዚደንቱ ቀጠሮ አስይዞ በዛ ቀጠሮ መሰረት ምክር ቤቱን ይሰበስባል። አጀንዳው ቀድሞ ይታወቃል። አጀንዳ እናሳውቃለን። በዛ መሰረት ምክር ቤቱ ተሰብስቦ ውሳኔ ያሳልፋል። ይሄ ነው አሰራሩ፣ በደንቡ መሰረት። አሁን እነሱ አንጃ ፈጥረው ነው ይሄንን ተግባር እየፈጸሙ ያሉት። ስለዚህ ሥርዓት አልበኝነት በህግ መሰረት መቆም ስላለበት ጉዳዩን ወደ ህግ የወሰዱት መሆኑን ላረጋግጥልህ እችላለሁ። እዚህ ላይ እርስ የእርስዎ ቅሬታ ምንድን ነው? ይህንን ምክር ቤት መሰብሰብ የምችለው እኔ ነኝ፣ መጥራትም የምችለው እኔ ነኝ። እንዲህ አይነት ውሳኔዎች ካሉም አጠቃላይ ሙሉ ስራ አስፈጻሚ በተገኘበትና የማዕከላዊ ምክር ቤት በተገኘበት አጀንዳው ተይዞ ውሳኔዎች ሊተላለፉ ይችላሉ። ደንቡ የሚፈቅደው ይሄንን ነው። ምክትሉ መጥራት አይችሉም። ዶክተር ጫነኝ ጦርነት የለም፣ ጥናትና ምርምር የለም፣ ድርጅት ጉዳይ የለም፣ ፕሬዚደንቱ የለም። ይሄ የሌለበት ምክር ቤት ህገ ወጥ ነው። ስለዚህ በህገ ወጥ መንገድ ነው እየሰበሰቡ ያሉት። ይህም ህግ ባለበት ሀገር ህግ እስኪያስቆማቸው ድረስ በእኛ በኩል ዝርዝር መግለጫዎችን ከመስጠት እንቆጠባለን። ነገር ግን አጠቃላይ የህግ ሂደቶችን ከጨረስን በኋላ ግን ይሄንን ለፓርቲው ደጋፊዎችና አባሎች በዝርዝር በመግለጫ የምንሰጥ መሆኑን ላረጋግጥልህ ይችላለሁ። የደርግን መውደቅ ተከትሎ ከተቋቋሙ ፓርቲዎች አንዱ የሆነው ኢዴፓ ረዘም ላሉ አመታት በተቃዋሚነት ቆይቷል። በአወዛጋቢው የአስራ ዘጠኝ ዘጠና ሰባት ምርጫ ጠንካራውን የተቃዋሚዎች ህብረት ቅንጅትን ከመሰረቱት አራት ዋና ዋና ፓርቲዎችም አንዱ ነበር። እስከ ዛሬ የሚታወቀውም ሰላማዊ የሆነ የአመራር ለውጥ በማድረግ ጭምር ነው። ሊቀመንበርነቱ ከዶክተር ኢንጂነር አድማሱ ገበየው ወደ አቶ ልደቱ አያሌው ከዚያም ወደ አቶ ሞሼ ሰሙና ወደ ዶክተር ጫኔ ከበደ ሲሸጋገር እንዲህ አይነቱ ውዝግብ አላጋጠመም። ዛሬ ሁኔታው የተቀየረ ይመስላል። በዚህ ጉዳይ ላይ የምርጫ ቦርድን አስተያየት ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ከቦርዱ ምላሽና ከዘገባው ተጨማሪ ክፍል ጋር ለመመለስ ሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ